ባለፈው ማክሰኞ መቃዲሾን የጎበኙት የተባበሩት መንግስታት ድርጅት ዋና ጸሐፊ አንቶኒዮ ጉተሬሽ ዓለም የረሃብ አደጋ ለተደቀነበት 6.2 ሚሊዮን የሶማሊያ ህዝብ ድጋፍ እንዲያደርግ ትናንት ናይሮቢን በጎበኙበት ወቅት ጥሪ አድርገዋል። ጉተረሽ በናይሮቢው ጉብኝታቸው በሰሜናዊ ኬንያ በተለይ አርብቶ አደሮች በረሃብ አደጋ ክፉኛ መጠቃታቸውን ገልጸው ዓለም አቀፉ ማህበረሰብ በኬንያ በተከሰተው ከፍተኛ ድርቅ ረሃብ አደጋ የተደቀነበትን ከ3 ሚሊዮን በላይ ህዝብ ድጋፍ ሰልፍ እንዲያደርግ ጥሪ አቅርበዋል። በመጀመሪያ ደረጃ አሳዛኙ ነገር በድርቅ ሰዎች ይሞታሉ። ይህ መቆም ይኖርበታል። ዓለም አቀፉ ማኅበረሰብ አሁን እርምጃ መውሰድ ይኖርበታል። ኬንያን እያወከ ስላለው ድርቅ በተመለከተ ለኬንያ መንግሥትና ህዝብ ሙሉ ትብብርን እንደምሰጥ መግለጽ እፈልጋለሁ። የስደተኞች ጉዳይን በተመለከተ ዓለም አቀፉ ማኅበረሰብ ኬንያ ያላትን ግንኙነት አይቶ ይበልጥ በመለገስ ሀገሪቱን ይደግፋል ብዬ ተስፋ አደርጋለሁ። በኬንያ የድርቁ ወቅት በመራዘሙና ሀገሪቱ ያላት ምንጭ በማለቁ ችግሩን በራሷ ለመወጣት እጅግ ፈታኝ ሁኔታ ተደቅኖባታል። በኬንያ በተከሰተው ከፍተኛ ድርቅ በሺዎች የሚቆጠሩ የቀንድ ከብቶች አልቀዋል። ከዚህ ሌላ በድርቁ ምክንያት የግጦሽ ሳርና ውሃን በመሳሰሉ ችግሮች ምክንያት በአርብቶ አደሮች መካከል ግጭት እንዲቀሰቀስ ዳርጓል። ይህንኑ ተከትሎ በማዕከላዊ ኬንያ ላይኪፒያ በሚባል አካባቢ አንድ ሰፊ እርሻና የከብት እርባታ ያለው እንግሊዛዊ በታጠቁ እረኞች ተገድሏል። የኬንያው ፕሬዚዳንት ኡሁሩ ኬንያታ በበኩላቸው የተባበሩት መንግስታት ድርጅት ዋና ጸሐፊ ጉተሬሽ የሰውና የከብቶችን ሕይወት እየቀጠፈ ስላለው ድርቅ አሳሳቢነት ጥሪ ማድረጋቸውን በማመስገን ነበር ንግግር የጀመሩት። ብሔራዊ ድርቅ ተብሎ በኬንያ ስለታወጀው ስለ አሳሳቢው ድርቅ ጥሪ በማድረጉና መንግስቴን ለመርዳት በመፈለጎ ላመሰግኖ እወዳለሁ። የተባበሩት መንግስታት ቀይ መስቀልና ሌሎች አጋድ ድርጅቶች በጋራ እጅ ለእጅ ተያይዘው ድርቁን ለመታገል እየሰሩ በመሆናቸው ከልብ አድናቆታችን እንገልጻለን። ባለፈው ወር የኬንያ መንግስት በድርቅ ለተጎዱ አካባቢ ነዋሪዎች የእርዳታ ምግብ ለማህበረሰቡ አቅርቧል። በሶማሊያ አዲስ ስለተመሰረተው መንግስት ሀገራቸው መክሯታን ለአንቶኒዮ ጉተሬሽ የገለጹት ፕሬዚዳንት ኬንያታ ኬንያ የሶማሊያ ስደተኞች በጦርነት የተመሰቃቀለችውን ሀገራቸውን በመልሶ ግንባታ እንዲሳተፉ ወደ ሀገራቸው ቶሎ እንዲመለሱ ለማስቻል እንደምትሰራ ገልጸዋል። በዚህ አሳዛኝ ሁኔታ ስደተኞችን ወደ ሀገራቸው እንዲመለሱና አገራቸውን እንዲገነቡ መርዳት እጅግ ጥሩ እርምጃ ነው። ነገር ግን ይህ ጥረት የሚመራው አግባብ ባለው ሁኔታ በአገር ውስጥና በዓለም አቀፍ ሕጎች ነው። በውይይቱ ላይ የኬንያው መሪ የደቡብ ሱዳንን ጉዳይንም አንስተዋል። ደቡብ ሱዳን፣ ቡሩንዲ እና ኮንጎ ዲሞክራቲክ ሪፐብሊክ የሚመለከቱ ሌሎች ክልላዊ ጉዳዮችን ለመወያየት እድል አጋጥሞናል። በእነዚህ ሀገሮች ውስጥ መረጋጋት እንዲሰፍን በጋራ በመስራት ልገሳችንን እንቀጥላለን። በናይሮቢ በሚገኘው ቤተ መንግስት የነበረው ጋዜጣዊ መግለጫ እንደተጠቃለለ የተባበሩት መንግስታት ድርጅት ዋና ጸሐፊ ጉተሬሽ የዓለም አቀፍ የሴቶች ቀን በሚከበርበት ጊዜ ሴቶች በፖለቲካ ሂደት በሚታገሉለት እኩልነትና ጾታዊ ጥቃት የሚገጥማቸውን ፈታኝ ሁኔታ ለመመልከት ማታሪ የተሰኘውን በናይሮቢ የሚገኘውን የጎስቋሎች መንደር ጎብኝተዋል።